መተንበይ ያስቸግራል። ስጋትና ተስፋ የተቀላቀለ ስሜት አለኝ ያልከው ሄኖክ፣ ወደ ፕሮፌሰር መሳይ ልሻገር። ፕሮፌሰር መሳይ የሄኖክን መከራከሪያዎችም ሰምተዋል። እርሶስ፣ በእርሶ እምነት ቀደም ብለው የገለጹት ነገር አለ። የሽግግር ሂደት ውስጥ መከሰት የነበረባቸው ነገሮች ናቸው የተከሰቱት፣ መሆን የነበረባቸው ናቸው ብለዋል። በእርግጥ ግን አገሪቱ ወዴት እየሄደች እንደሆነ ለውጡ የሚይዝ የሚሰምር መሆኑን መናገር ይቻላል? እርሶስ ምንድን ነው እይታው? ጥሩ ነው። ትንሽ የሚቸግረኝ የመስፍንም ጽሑፍ አላነበብኩም፣ አልደረሰኝም፣ ወይም አላየሁትም። እንግዲህ ቢልክልኝ ጥሩ ነው፣ አነበዋለሁ እና እንግዲህ ካዳመጥኩት በእኔ በኩል ወዴት ነው የምንሄደው የሚለው ነገር የሩቁን ሂደት ለመግለጽ በጣም ያስቸግራል። የቅርቡ ግን ለእኔ ግልጽ ነው። የቅርቡ ያው ምርጫ ነው። ወደ ምርጫ እየሄድን ነው እና በዚህ ምርጫ ውስጥ ነው ተወዳዳሪ ፓርቲዎች ፕሮግራማቸው ማቅረብ ያለባቸው እና ፕሮግራማቸው ካቀረቡ በኋላ ያኔ የኢትዮጵያ ሕዝብ በውሳኔ የትኛው ጋር እንደሚሄድ ይገልጻል። ስለዚህ አሁን ባለው ሁኔታ ለምን ፕሮግራም የለም ወይም ፍኖተ ካርታ ለምን የለም የሚለው ነገር ለእኔ ብዙ የሚያስኬድ አይመስለኝም። ምክንያቱም የምርጫ ዋና ዓላማ ይሄ ነው፣ ፓርቲዎች ሲወዳደሩ ወደፊት ወደ የት እንደሚሄዱ ኢትዮጵያ ሀገሪቷን ወደ የት ለመወስድ እንደሚፈልጉ ይገልጻሉ፣ ይወዳደራሉ። ግን እኔ አሁን ደግሞ የማየው ሁሌ በምንናገር ቁጥር እንዲህ ማግ ነበረበት፣ ዶክተር አብይ እንደዛ ማግ ነበረበት የሚለው ሳ እኔ ትንሽ የችግሩን መጠን እንገነዘባለን ወይ ነው። አሁን በአማራና በትግራይ ውስጥ ያለው ጭቅጭቅ እንዴት እንደሚፈታ ማን ነው የሚያውቀው? ይታያችኋል። እንደ ዝም ብሎ አንድ የሆነ መፍትሄ ከሰማይ ወርዶ ሊሰጠን አይችልም። ይሄ በሂደት ብዙ ሂደት በኋላ የሚመጣ ነገር ነው። በየቦታው ሚያለ ሁሉ ቦታ ነው አንድ ብቻ አይደለም ያው በሶማሌ ኦሮሞ በብዛም ሁሉም ቦታ አለ እንዴ የችግሩን መጠን እኮ የተረዳን አይመስለኝ ምስቅልቅሉ እኮ ወጥተዋል ሀገር አሁን ልናደርግ የምንችለው መጠገን ነው አንደኛ የሀገሪቱ አንድነት ብልቅልቁ ወጥተዋል እሱ እንደገና መመስረት አለበት በዚህ በኩል መቼስ ብዙ ነገር ተሰርቷል ዶክተር አብይም ብዙ ነገር ሰርቷል በሚናገራቸው እንኳን ለመጀመሪያ ጊዜ ስለ ኢትዮጵያ አንድነት አስፈላጊነት የሰማነው በሱ ነው እና ይሄንን ማስተራፊ ያስፈልጋል። የዘውግ እኩልነት በኢትዮጵያ ውስጥ የለም። ግማሹ ወደ ድሮ ኃይለ ሥላሴ እንመለስ፣ ግማሹ ወደዚህ እንሂድ፣ ግማሹ ዘውግ የሚባል ነገር አያስፈልግም ይላል። ይሄን እንዴት ነው እንዴት እንዴት ይህንን ነገር ለመውሰን ይቻላል እና እንዴት መፍትሄ ለማግኘት ይቻላል? እንዴት ነው ከአሁን ወዲያ ወደ ሌላ ቦታ ምንሄደው? ዘውግ ከአሁን ወዲያ የፖለቲካችን አካል ነው። ልንተው አንችልም፣ ልናጠፋው አንችልም። እንደገና ችግር ውስጥ መግባት ካልፈለግም በስተቀር ስለዚህ ምንድን ነው መፍትሄው? ማን ነው የሚያውቀው? ዝም ብሎ ቁጭ ብሎ በመጽሐፍ እኮ ቀላል ነው ማለት አይ፣ እንዲህ ቢሆን እንዲህ ቢሆን፣ አሁን ግን እንደ የችግሩን ስፋት እና መጠን እናየዋለን ወይ ነው? እንዴት ነው? አሁን በፓርላማ ውሳኔ የአማራና የትግሬ ልዩነት ለመፍታት ይቻላል? አይቻልም። እና ሌላው ደግሞ የማየው የዚህ የገበያ ኢኮኖሚውን ማጠናከር፣ አንዳንድ በኢኮኖሚ ሁኔታ ማደራጀት እና ይሄ ሁሉ ነገር ወደ ምርጫ ሄዶ በተቻለ መጠን አሁን ያለውን አስተካክሎ ጥገና አድርጎ ወደ ምርጫ መሄድ፣ የሚመጣውን ምርጫ ትክክል ላይሆን ይችላል፣ ብዙ ጉደት ይሉትሉጃል፣ ግን ዋናው ነገር ሂደቱ ነው እና ወደፊት መሄዳችንን ነው የማየው እና እኔ ሂደቱ ይቀጥል ነው በቃ አለቀ። የመጨረሻው ጎዳና የመጨረሻው ቦታ ባይታየንም፣ የመጨረሻው ዓላማ ባይታየንም ወደፊት መሄዳችን ይሄ ነገር ቀስ በቀስ እንጂ መሮጥ ይሄ ነው መፍትሄው ብሎ መወርወር ለእኔ በጣም ያስቸግረኝ ለጋ ክተናል ለገና አደጋ ውስጥ ይከተናል ነው ያሉት ፕሮፌሰር መሳይ። ወዴት እየሄድን እንደሆነ ወይም ደግሞ የሚፈለገው የለውጥ አቅጣጫ ላይ መሆናችንን ግን ይተማመናሉ። እሱን ነው የምለው። ይኸው እኮ ብዙ ነገር እየተዘረገ ነው፣ መጠገን ይዘናል። ጥገና ነው አሁን ልናገር ልችለው፣ ስርነቀል አይደለም። ወደ ደንበኛው ስርነቀል ለመሄድ ግን ፖለቲካው ያስረከበው ሀገር የተመሰቃቀለ ነው ሁኔታው እና መስተካከል አለበት እና ዋናው ይሄ ነው አንዱን ምሳሌ አሁን ይሄ የምርጫ ህጉ እንዴት ነው የሚሆነው ቦርዱ እንዴት ነው የሚሆነው የሚለው ሁሉ በዚህ ውስጥ ያለ ነገር ነው ነገር ግን አሁን እየተደረገ ያለው በአመዛኙ የመጠገን ስራ ነው መልካም መስፍን ያንተ ነው ተራው ብዙ ጥያቄዎች ተነስተዋል መቀጠል አለብን ሌላ መልስም የለንም ነው የሚሉት ፕሮፌሰር መሳይ ፕሮፌሰር መሳይ ሀገሪቱ ያለችበት ሁኔታ በጣም ውስብስብና ምስቅልቅል ያለ መሆኑ ያሉት በጣም ትክክል ነው እስማማበታለሁኝ ሀገሪቱ አገሪቱ ያለችበትን ውጥንቅጥ በመረዳት እና በመተንተን ብዙ የተራራቀ መነሻ መድረሻም ያለን አይመስለኝም ተቀራራቢ ነው ልዩነታችን እኔ ከፕሮፌሰር የምንለየው ቀጥሎ ያለው ምንድን ነው ለምሳሌ እሳቸው ወደ ምርጫ እየሄድን ነው ብለዋል ለእኔ ምን አይነት ምርጫ ሊካሄድ እንደሚችል አሁን እሳቸው ራሳቸው በጠቀሱት ሁኔታ ውስጥ ምን አይነት ምርጫ ሊካሄድ እንደሚችል ባስበው ባስበው ሊገባኝ አልቻለም። በእውነት እኔም ምርጫ ወደፊት ስንሄድ የምንደርስበት አንደኛው የዲሞክራሲያዊ ሽግግራችን ቁልፍ ተግባር እንደሆነ እስማማለሁኝ። ነገር ግን የሚቀጥለው ምርጫ ለምሳሌ ተራ ምርጫ ተደርጎ መቆጠር የለበትም ብዬ አምናለሁ። በተያዘለት እቅድ በተለመደው የምርጫ ጊዜ መከናወን አይችልም፣ የለበትም ብዬ አምናለሁኝ። የሚቀጥለው ምርጫ የመስራች ምርጫ ፋውንዴሽን ኢሌክሽን የሚሉት አይነት መሆን አለበት ብዬ አምናለሁ። ካለፈው የምንለይበት አንድ ምዕራፍ የምንሸጋገርበት ድልድይ እንዲሆን፣ ለዛ ደግሞ ተቋማት መገንባት ያስፈልጋል። ተቋማት ብቻ አይደለም። በነገራችን የኢትዮጵያ ሕዝብ ተከፋፍሏል፣ ቴንሽን አለ እያልን እየተነጋገርን ነው። የትኛው የህብረተሰብ ክፍል ነው አሁን የምርጫ ውጤትን ለመቀበል ዝግጁ የሆነው በስነ ልቦና ደረጃ? ምርጫ ቦርድ ከፌዴራል ጀምሮ እስከ ወረዳ ድረስ በሚቀጥለው ስድስት ወር ውስጥ በጣም ነፃና ገለልተኛ ምርጫ ቦርድ አቋቋምን እንበል፣ ህዝቡ የምርጫ ውጤት ለመቀበል ዝግጁ ነው ብለን እናምናለን? እኔ አላምንም። አሁን የምናያቸው ምልክቶች እንኳን የምርጫ ውጤት ሌላ በጣም ቀላል ነገሮችንም ተስማምተን ለመቀበል ችግር እንዳለብን ነው የሚያሳየው። ስለዚህ ፕሮፌሰር መሳይ በጠቀሷቸው ሀገሪቱ ባለችበት ችግር ውጥንቅጥ እስማማለሁ። ከነዛው ውጥንቅጦች ለመውጣት የሆነ አይነት ካርታ ያስፈልገናል። እኔና ፕሮፌሰር መሳይ የፈለግነውን ሀሳብ ልንሰጥ እንችላለን። የአገሪቱ መሪ ግን ምንም ነገር ልነግራችሁ አልችልም፣ እየሄድኩ መንገድ ላይ ሳገኘው ነው የምፈታው ሊል አይችልም። እንደዛ አይነት የተወሰኑ በዝርዝር ሊነግረን የማይችልም የማይገባም ነገሮች እንዳሉ እስማማለሁ። ነገር ግን መሰረታዊ የምንሄድበትን አቅጣጫዎች ለምሳሌ ወደፊት መሄድ አለብን ብለዋል ፕሮፌሰር መሳይ ወደፊት መሄዳችንን በምንድን ነው የምንለካው? ሁላችንንም የሚያስማሙ እዚህ ጋር ስንደርስ ለምሳሌ ከአንድ አመት በኋላ ኤቢሲ የሆኑ ነገሮች ይከናወናሉ የምንላቸው ነገሮች ባንስማማባቸው እንኳን ግን የቀረቡልን ነገሮች በሌሉበት እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? እኔ በግሌ ጠቅላይ ሚኒስትሩ ለካቢኔያቸው እና ለቁልፍ ውሳኔ ሰጪ አካሎች የሚያካፍሉት ፍኖተ ካርታ ካለ ለእኔ ባይነገረኝ ችግር የለብኝም። መኖሩን ግን እርግጠኛ መሆን እፈልጋለሁ። እሱን እስካሁን ማንም አላረጋገጠልኝም። አሁን ለመስማት በጣም ዝግጁ ነው እንጂ አሁን ሰባት ወር መተናል። እሺ ሰባት ወር ፍኖተ ካርታ ለማዘጋጀት ብዙ አስቸኳይ ስራዎች ነበሩ፣ ይገባኛል። ከሰባት ወር በኋላም ግን እንደዚሁ ነው ወይ የምናወራው? አገሪቱ ጥልቅት ስለሆነች እንዴት መሆን ስለማይቻል እየሄድን እንየው ነው ወይ የምንለው? የእኔ ስጋት ከሰባት ወር በኋላም እንዲሁ አይነት ውይይት እንዳናደርግም እና በተለይ በተለይ ረጅም ጊዜ እንዳልወስድ እንጂ የሽግግሩን ሂደት ከአንድ ምርጫ ጋር በጣም አያያዝ በጣም በጣም አደጋው ብሶ ይታየኛል። ስለምን አይነት ምርጫም ምናልባት እሱ ሌላ ውይይት ሊሆን ይችላል። አሉላ ጊዜ እንዳልወስድ ግን እኔ ጠቅላይ ሚኒስትሩ እንደ መንግስት መሪ ፍኖተ ካርታ ያስፈልጋቸዋል። ሚኒስትሮች ሚኒስትር መስሪያ ቤቶቻቸው የየራሳቸው ፍኖተ ካርታ ያስፈልጋቸዋል። በጣም የተወሳሰበ ነገር አይደለም። ግን ወዴት እንደሚሄዱ ማወቅ አለብን። የሚካሄደው ለውጥ ደስተኞች ነን እንድንደግፈው፣ እንዴት እንደምንደግፈው እኮ አሁን ግራ የገባንም ሰዎች አለ። በዚህ ዳያስፖራ ፈንድ ገንዘብ ከመላክ ውጪ እንዴት ነው የምንደግፈው? ሮድማፕ ያስፈልገናል። እያንዳንዱ ሚኒስቴር መስሪያ ቤት ማውጣት አለበት። መልካም። ብዙ ጥያቄዎች ናቸው። አንዱ ውይይት ሌላ ሀሳብ እየወለደ የሚቀጥሉ ናቸው። የመሄጃው መስመር በቅጡ መበጀቱን አጥብቃችሁ ተናግራችኋል። ሂደቱም ቀጥሏል። የለውጡም ባቡር እንዲሁ። ውይይትና ክርክሩም ይቀጥላል። ሌሎች መሰል ውይይቶችን በተከታይ የሚመጡ ወቅታዊ ነገሮች ጋር አዛምደን በሌላ አነጋገርን እንዳይባክን በሚቀጥለው ሳምንት ስንመጣ አንዳንድ የተለወጡ ነገሮችን ማዛመድ እድል እንዲሰጠኝ ጭምር ፕሮፌሰር መሳይ ከበደ፣ መስፍን ነጋሽ፣ ሄኖክ የማነ እንግዶቼ ዝም ላለው ሰፊ ክርክርና ውይይት ለጊዜያችሁ አመሰግናለሁ። ለቀጣዩ ውይይት መልሼ ያገኛችኋለሁ። እግዜር ይስጥልኝ። አመሰግናለሁ። እናመሰግናለሁ።